i'm ምርጫው ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲካሄድ የክልሉ መንግስት ውስጣዊና ውጫዊ የጸጥታ ስጋት ያለባቸውን ጉዳዮች ቀደም ብሎ መፍታቱን የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሞ ተናገሩ። ክልሉ ምርጫውን የኮቪድ-19 ወረርሽኝ ስርጭትን በማያስፋፋ ሁኔታ ለማካሄድ ዝግጅት እያደረገ መሆኑንም ገልጸዋል። የሲዳማ ክልል ምክር ቤት አምስተኛ ዙር ሁለተኛ መደበኛ ጉባኤ የክልሉን የዘጠኝ ወር የስራ አፈጻጸም በሐዋሳ ከተማ በምግብ ሰለም ላይ ነው። የዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ አለው። የሱዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ እንዳሉት ስድስተኛው አገራዊና ክልላዊ ምርጫ በክልሉ ያለ እንከን እንዲካሄድ ግጭት የሚያስነሱ ጉዳዮችን የክልሉ መንግስት ቀድሞ እየፈታ ነው። የውጭ ጸጥታ ብለን የምናስበው ከአጎራባች ዞኖችና ወረዳዎች ጋር ያለው መስተጋበርና ግንኙነት ቀደም ብሎ በነበረው ሁኔታ አልፎ አልፎ ግጭት የሚታይበት ነው። ስለዚህ በዙሪያ ካሉ ወረዳዎች ጋር የሚኖረው ግንኙነት ከዚህ በኋላ በግጭት መልክ ሳይሆን በመተጋገዝ መልክ ሊቀጥል እንደሚገባ በማሰብ ለዚያ ግብ ተፈጻሚ ሰላምነት ነው እየሰራን የቆየ ነው ን ወስደን ያየን እንደሆነ በዙሪያ ሲዳማ ክልል የሚዋሰንባቸው አጎራባች ወረዳዎችና ዞኖች ጋር በቅንጅት በመስራታችን ቀደም ብለው ግጭት ተፈጥሮ ተፈናቅለው የነበሩ የማህበረሰብ አካላት ጭምር ከሰላም ወርዶ የአብሮነትና የአንድነት ግንኙነታችን በማጠናከራችን ወደ ቀያቸው እየተመለሱ ያሉበትና ከመፈናቀል አልፎ በቋምነት መኖር የጀመሩበት በዚሁም ሂደት ከተመጽዋችነት ወደ አምራችነት እየተቀየሩ ያሉበት ሁኔታ ነው ማየት የሚቻለው በዚህ አሁን ለምሳሌ ብላት ዙሪያ ወረዳ ተብሎ በሌላ ከተማና ዙሪያ ላይ የነበረው ግጭት ብዙ ሰው ሕይወት የቀጠፈ ነበረ። እንደዚሁ በሲዳማ በኩል ወደ 29 ሺህ ሰው የተፈናቀለበት በኦሮሚያ በኩል እንደዚሁ ሰፊ ሰው የተፈናቀለበት ነው። ይሄ ከሰላም ወርዶ ህዝብ ለህዝብ ግንኙነቱ ተጠናክሮ በአሁኑ ጊዜ ሁለቱም ማህበረሰቦች ተቀራርበው እየሰሩ ያሉበት ሁኔታ፣ ሰው ወደ ቀዮ እየተመለሰና እያለማ ያለበት ሁኔታ ነው ማየት የሚቻለው። ሌሎችም እንደዚሁ በዙሪያ ያሉ ከአጎራባች ከሌሎችም ዞኖች ጋር ያለው ሁኔታ በሰላማዊ መንገድ አመቱ ውስጥ በተደረጉ ውይይቶችና ግንኙነቶች ግጭት የሚባባስበት አዝማሚያ ሳይሆን የነበረው ግጭት ወደ እርቅ ሰላም በማምጣት በባህላዊ መንገድ በመፍታትና አብሮነትና አንድነት በሚጠናክርበት ሁኔታ ነው እየተሰራ ያለው። የውስጥ ሰላማችንን በሚመለከት በተለያዩ ምክንያቶች የሚፈጠሩ አለመግባባቶች፣ ተደራጅተው ደግሞ ትንኮሳ ለመፍጠር የሚደረጉ ሁኔታዎች፣ በህግ አለመገዛት ወዘተ የሰላም የሰላም መደፍረስ ዋና ምንጭ ሆነው ያገለግላሉ። እነዚህ ስርዓት አጥነትም ወዘተ ተደምረው እንግዲህ ሰላም እንዳይረጋጋ የሚያደርጉ አዝማሚያዎች ናቸው። ከዚህ አንጻር የሰላም መደፍረስ ምክንያት የሚሆኑ ጉዳዮችን ለቅመን በመፍታት ከዛ ባለፈ በምቹ ሁኔታ ውስጥ ግን ተገቢ ባልሆነ መንገድ ለመንቀሳቀስ የሚፈልግ ጉልበተኛ ካለ የሕግ አቅማችንንም በማሳደግ ጸጥታ መዋቅሮንም በሚገባ በማደራጀት የሕግ በላይነትን በማረጋገጥ ለተቀን የሚንሰራቸው ስራዎች መሰረት ያደረገ ሰላም የማረጋገጡ ስራ ነው እየሰራን ያለ ነው። የሲዳማ ብሔራዊ ክልላዊ መንግስት አስርኛው የኢትዮጵያ ክልል ሆኖ ከተደራጀ በኋላ በክልሉ የሚደረግ የመጀመሪያ ምርጫ ሲሆን የአካሄደ ውሳኔ ህዝብ ለዝኛው ምርጫም ተሞክሮ መሆኑን ገልጠው ልምዱን ተግባራዊ እናደርጋለን ብሏል። ይህ ምርጫ በተሳካ ሁኔታ ለመፈጸም ቀደም ብለን ሬፍረንደም ያካሄድንበት ተሞክሮ መለስ ብለው ማየት ያስፈልገን ነበረ። ለምሳሌ በዛን ጊዜ የነበረው የመራጭ ቁጥር የአሁኑን እቅድ መነሻ ለማድረግ ተጠቅምንበታል። በዛን ጊዜ የነበሩ ምርጫ ጣቢያዎች አሁንም ለማስቀጠል የሚኖረንን የምርጫ ጣቢያ ለመወሰን እንደ ግብዓት ወስደናል። በዛን ጊዜ ሕዝቡን ያነቃነቅንበት ያንቀሳቀስንበት፣ የአሰራር ሂደት የንቅናቄ ስራዎቻችን ለአሁኑም ምርጫ ስኬት የራሳቸው ግብዓት ሆነው እንዲያገለግሉ ቀምረናል። እነዚህን ሁሉ እንደ መነሻ በመጠቀማችን በአሁኑ ጊዜ ያለው የመራጭ ምዝገባ አሀዝ ባለን መረጃ መሰረት ከ80 በመቶ በላይ መመዝገብ ያለበት ሰው የተመዘገበበት ሁኔታ እንዲመዘገብ የተደረገበት አግባብ ግን በአደረጃጀትና ንቅናቄ በመፍጠር ጊዜው ሳያልፍ እንዲመዘገብ የተደረገበት ሁኔታ ከምዝገባ በኋላ ግን ውሳኔ ማሳረፍ የእያንዳንዱ ካርድ የያዘው ሰው ነጻ መብቱ መሆኑንም እንደዚሁ ግምት ውስጥ በማስገባት እየሰራን ያለነው ስራ ካለፈው አፈጻጸም ልምድ የወሰንበት መሆኑን ማየት ይቻላል። የሲዳማ ክልል በኮቪድ-19 ወረርሽኝ ክፉኛ እየተጎዱ ካሉ ክልሎች ውስጥ አንዱ ሲሆን በክልሉ የሚደረገው ምርጫም ይህንን ከግምት ያስገባ ይሆናልም ብሏል። እዛን ቀን የብዙ ሰው የሚወጣና ብዙ ንክክል ሊኖር እንደሚችል ሊታሰብ ይደረጋል። ሌሎች ቁሳቁሶችና ግብአቶች ዙሪያ ሳኒታይዝ የማድረግ እና ንጽሕናውን የመጠበቅ ስራ በቅንጅት የምንሰራ ይሆናል። በተረፈ አፍና አፍንጫ የመሸፈኑ ስራ በትኩረት የሚሰራ ነው። አስቀድመን ግንዛቤ የምንፈጥር ምናልባት የግብአት ችግር ለሚገጥመውም አስቀድመን ገዝተን የምናዘጋጅበት ሁኔታም እንከተላለን ብለን እያሰብን ያለ ነው። በአጠቃላይ የኮቪድን ስርጭት ለመግታት ማህበረሰብ አደረጃጀትና ግንዛቤ የመፍጠሩ ስራም በትኩረት እየሰራ ያለ ነው። እዚህ ላይ ያለው ጉድለት በተሰራው ልክ ማህበረሰቡ ምላሽ ያለ መስጠት ጉድለቶች ይታያሉ። እነዚህን ሁሉ ቀርፈን የሚፈለግ ውጤት ለማምጣት በዛሬ በምክር ቤትም በምናደርገው ውይይት የጋራ ኃላፊነት ወስደን ሁሉም የሚዘምትበት ሂደት ይፈጠራል ና በድንበሩ እነዚህ ሁሉ ችግሮችን አልፈን ሰላማዊ ና ዲሞክራሲያዊ ታማነት ያለው ምርጫም ፈጽመን አጠቃላይ ክልላዊ ና ሀገራዊ ኃላፊነታችንን በእኛ በኩል ያለውን በአግባቡ እንወጣለን ብለን አክለን እየሰራን ያለ ነው። የሲዳማ ክልል ምክር ቤት አምስተኛ ዙር ሁለተኛ መደበኛ ጉባኤ የክልሉን የዘጠኝ ወር የስራ አፈጻጸም በመገምገም ላይ ይገኛል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።